በቅድሚያ ማርእስቱ የሶሪያ መንግስት ጦር ከአሌፖ ግዛት በስተደቡብ ምስራቅ የሚገኝ አንድ ስልታዊ መተላለፊያ መንገድ ከእስላማዊ መንግስት አይኤስ ሚሊሻዎች አስለቅቆ መልሶ ተቆጣጠረ። ኢራን በአይኤስ አንጻር በሚካሄደው ውጊያ ላይ ከዩኤስ አሜሪካ ጋር በቀጥታም ሆነ በተዘዋዋሪ መንገድ እንደማትተባበር የኢራን ከፍተኛ መንፈሳዊ መሪ አሊ ሃመኔይ ከፍተኛ አማካሪ አሊ አክባር ቬላያት ያስታወቁ። በሙስና ቅሌት ሰበብ ችግር የገጠማቸው የሩሜንያ ጠቅላይ ሚኒስትር ቪክቶር ፖንታ የህዝቡን ቁጣ ችላ ሊሉት እንደማይችሉ በማመልከት ዛሬ ስልጣናቸውን መልቀቃቸውን አስታወቁ። በደቡብ ሱዳን አንድ የጭነት ማመላለሻ አይሮፕላን በተከሰከሰበት አደጋ ቢያንስ 25 ሰዎች ሕይወታቸውን ማጣታቸው ተነገረ። የቀድሞው የዓለም አቀፍ አትሌቲክስ ፌዴሬሽን ፕሬዚደንት ሴኔጋላዊው ላሚንዲያክ በሙስናና ሕገወጥ ገንዘብን ሕጋዊ በማድረግ ተጠርጥረው ባለፈው ሰኞ ክስ እንደተመሰረተባቸው የፈረንሳይ መገናኛ ብዙሃን አስታወቁ። ዜናው በዝርዝር በሶሪያ በቀጠለው የእርስ በርስ ጦርነት ላይ የመንግስቱ ጦር ከአሌፖ ግዛት በስተ ደቡብ ምስራቅ የሚገኘውንና ራሱን እስላማዊ መንግስት በምህፃሩ አይኤስ ብሎ የሚጠራው ጽንፈኛ ቡድን ሚሊሻዎች ባለፈው ወር የያዙትን ስልታዊ መተላለፊያ መንገድ መልሶ መቆጣጠሩን የመንግስት መገናኛ ብዙሃን አስታወቁ። መገናኛ ብዙሃኑ አክለው እንዳመለከቱት የመንግስት ወታደሮች ከሁለት ሳምንታት ጠንካራ ውጊያ በኋላ የአይኤስ ሚሊሻዎችን በካናሰርና በአታራያ ከተሞች መካከል ከሚያልፈውና በስተደቡብ የሀገሪቱ አካባቢ ካሉት የሃማና ሆምስ ከተማ ጋር ከሚያገናኘው ዋነኛው የስንቅና ትጥቅ ማጓጓዣ መንገድ አስወጥተዋል። ይህ ድል የሶሪያ ጦር ከሩሲያ አየር ኃይል የጦር ድጋፍ ማግኘት ከጀመረ ወዲህ ያገኘው ትልቁ ሆኖ ተቆጥሯል። ይህ በዚህ እንዳለ የሶሪያ ፕሬዝደንት በሽር አል አሳድን የምትረዳው ኢራን በአይኤስ አንጻር በሚካሄድ ውጊያ ላይ ከዩኤስ አሜሪካ ጋር በቀጥታም ሆነ በተዘዋዋሪ መንገድ እንደማትተባበር የኢራን ከፍተኛ መንፈሳዊ መሪ አሊ ኻመይነይ ከፍተኛ አማካሪ አሊ አክባር ቬላያቲ ያስታውቀዋል። ቬላያቲ ይህንን ያስታወቁት ዛሬ በቴሄራን ከሶሪያ ምክትል የውጭ ጉዳይ ሚኒስትር ፈይሳል ሜክዳድ ጋር ከመከሩ በኋላ ነበር። ፕሬስ ቲቪ ቬላያቲን ጠቅሶ እንዳስረዳው ኢራን ከሶሪያ መንግስትና ሕዝብ ጋር ሳትማከር ሶሪያን የሚመለከት አንዳችም ሐሳብ አትቀበልም። በግብፅ በሰሜን ሲና ግዛት ዋና ከተማ ኤልአርሽ አንድ አጥፍቶ ጠፊ ፈንጂ የጫነውን ተሽከርካሪውን ከአንድ የፖሊስ ክበብ ጋር ባጋጨበት ጥቃት ቢያንስ አራት ፖሊሶች መገደላቸውን የግብፅ ይፋዊ መገናኛ ብዙኃን አስታወቁ። ለጥቃቱ ከጽንፈኛው የአይኤስ ቡድን ጋር ቅርበት ያላቸው ወገኖች ኃላፊነቱን መውሰዳቸውን መገናኛ ብዙኃኑ አክለው ገልጸዋል። የመንግስቱ ቴሌቪዥን እንደዘገበውም በጥቃቱ አንዳንዶች ቆስለዋል። በመገናኛ ብዙሃኑ ዘገባ መሰረት የግብፅ ጦር ከጥቂት ወራት በፊት በሲና ከፍተኛ የጥቃት ዘመቻ ካካሄደ በኋላ ጽንፈኞቹ በዚሁ ግዛት በተደጋጋሚ ጥቃት ጥለዋል። የግብፅ ጦር ኃይልም በዲሞክራሲያዊ መንገድ የተመረጡትን የቀድሞ ፕሬዝደንት መሐመድ ሙርሲን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ከስልጣን ካወረደ ወዲህ በመቶዎች የሚቆጠሩ ፖሊሶችና ወታደሮች በጽንፈኞች ጥቃት ተገድለዋል። ይህ ዜና የሚተላለፍላችሁ ቦን ከሚገኘው ዶይቸ ቬለ ነው። የሩሜንያ ጠቅላይ ሚኒስትር ቪክቶር ፖንታ ስልጣናቸውን መልቀቃቸውን ዛሬ በሀገራቸው ቴሌቪዥን አስታወቁ። ባለፈው ሳምንት አርባ አንድ የምሽት ክበብ በመዲናይቱ በእሳት ጋይቶ ሰላሳ ሁለት ሰዎች በመሞታቸው ምክንያት ከ20 ሺህ በላይ ሕዝብ ከስልጣናቸው እንዲወርዱ በመጠየቅ ትናንት አደባባይ መውጣቱ ከስልጣን ለመልቀቃቸው ምክንያት መሆኑን ፖንታ አስረድተዋል። የ43 ዓመቱ የሩሜኒያ ጠቅላይ ሚኒስትር የህዝቡን ቁጣ ችላ ሊሉት እንደማይችሉ አስረድተዋል። ሶሻል ዴሞክራቱ ፖንታ ካለፉት በርካታ ወራት ወዲህ በሙስና ቅሌት ሰበብ ትልቅ ችግር ገጥሟቸዋል። ከደቡብ ሱዳን መዲና ጁባ የተነሳ አንድ አንቶኖቭ ኤኤን 12 የጭነት ማመላለሻ አይሮፕላን በረራ ከጀመረ ከጥቂት ጊዜ በኋላ መከስከሱን የፈረንሳይ ዜና ወኪል ኤኤፍፒ ያስታወቀ። የኤኤፍፒ ዘጋቢ እንደሚለው ወደ አፐርናይል ግዛት ፓሎኽ ከተማ ይበር የነበረው አውሮፕላን በነጭ አባይ በምትገኘው ደሴት የእርሻ ቦታ ላይ በተከሰከሰበት አደጋ ቢያንስ 25 ሰዎች ሕይወታቸውን አጥተዋል። አንድ የአካባቢ ራዲዮ ጣቢያ ግን የሟቾች ቁጥር ወደ 40 እንደሚደርስ ነው ያመለከተው። የመንግስት ባለስልጣናትን የጠቀሰው ራዲዮ ሶስት ሰዎች ከአደጋው መትረፋቸውንም አመልክቷል። በአደጋው ቦታ የተገኙ ፖሊሶች በአውሮፕላኑ ውስጥ ምን ያህል ሰዎች ተሳፍትረው እንደነበር በግልጽ አለመታወቁን አመልክተዋል። ራቅ ወዳሉት የደቡብ ሱዳን አካባቢዎች የሚበሩ የጭነት ማመላለሻ አይሮፕላኖች አዘውትረው ሰዎችንም እንደሚያሳፍሩ ተያይዞ የወጣው ዜና አስታውቋል። የፎልክስቫገን ኩባንያ ቀደም ሲል በናፍጣ የሚንቀሳቀሱ ተሽከርካሪዎች የሚተፉትን ከባቢ አየርን የሚጎዳውን የጭስ መጠን በሶፍትዌር አማካኝነት ዝቅ በማድረግ የማጭበርበር ተግባር ብቻ ሳይሆን የፈጸመው ሌሎቹ ተሽከርካሪዎቹ የሚያወጡትን የተቃጠለ አየር ካርቦን ዳይኦክሳይድንም መጠን ዝቅ አድርጎ በማቅረብ የሐሰት መረጃ መስጠቱን አመነ። ይህ ገሃድ የተጋለጠው በፋብሪካው በተደረገ ምርመራ መሆኑን መስሪያ ቤቱ አመልክቷል። ይህ የተሳሳተ መረጃ በተለይ በናፍጣ የሚንቀሳቀሱትን የፎልክስ ቫገንን እና የተባባሪዎቹ አውዲ፣ ስኮዳና ሲቲ ፋብሪካዎች ያመረቷቸውን ወደ ስምንት መቶ ሺህ የሚጠጉ ተሽከርካሪዎችን እንደሚነካ የጀርመን መጓጓዣ ሚኒስትር አሌክዛንደር ዶብሪንት አስታውቀዋል። በዚሁ አዲስ ችግር መስሪያ ቤቱ ተጨማሪ ሁለት ቢሊየን ዩሮ ወጪ ይኖርበታል። የቀድሞው የዓለም አቀፍ አትሌቲክስ ፌዴሬሽን ፕሬዚደንት ላሚን ዲያክ በሙስናና ህገወጥ ገንዘብን ህጋዊ በማድረግ ተጠርጥረው ባለፈው ሰኞ ክስ እንደተመሰረተባቸው የፈረንሳይ መገናኛ ብዙኃንና የፈረንሳይ ዜና ወኪል ኤኤፍፒ ዛሬ የፈረንሳይ ፍርድ ቤት ምንጮችን በመጥቀስ አስታወቁ። የፈረንሳይ ባለሥልጣናትም እንደገለጹት ላሚን ዲያክ በስልጣን በነበሩበት ጊዜ ጉልበት ሰጪ መድኃኒት መውሰዳቸው የተረጋገጠባቸውን ሩሲያውያን አትሌቶችን ጉዳይ ለመሸፋፈን ከሩሲያ ቢያንስ ሁለት መቶ ሺህ ዩሮ ሳይቀበሉ አልቀሩም በሚል ጥርጣሬ ነው የወንጀል ምርመራ የተጀመረባቸው። የ82 ዓመቱ ሴኔጋላዊ ዲያክ የሕግ አማካሪ ሃቢብ ሲሴ፣ እንዲሁም የዓለም አቀፉ አትሌቲክስ ፌዴሬሽን ጸረ ጉልበት ሰጪ መድኃኒት ክፍል የቀድሞ ኃላፊ ጋብሪኤል ዶለ በደቡባዊ ፈረንሳይ የኒስ ከተማ በቁጥጥር መዋላቸውን ጉዳዩን የሚከታተለው የአቃቢ ህግ ጽህፈት ቤት ባለስልጣናት አመልክተዋል። 16 ዓመታት የዓለም አቀፍ አትሌቲክስ ፌዴሬሽን ፕሬዝደንት የነበሩት ላሚን ዲያክ ባለፈው ነሐሴ ወር ነበር ስልጣናቸውን የለቀቁት። ይህ ዶይቸ ቬለ ነው። ዜናውን ለማብቃት ዋናው ዜና በድጋሚ ነሆ የሶሪያ መንግስት ጦር ከአሌፖ ግዛት በስተደቡብ ምስራቅ የሚገኝ አንድ ስልታዊ መተላለፊያ መንገድ ከእስላማዊ መንግስት አይኤስ ሚሊሻዎች አስለቅቆ መልሶ ተቆጣጠረ። ኢራን በአይኤስ አንጻር በሚካሄድ ውጊያ ላይ ከዩኤስ አሜሪካ ጋር በቀጥታም ሆነ በተዘዋዋሪ መንገድ እንደማትተባበር የኢራን ከፍተኛ መንፈሳዊ መሪ አሊ ሃሜኔይ ከፍተኛ አማካሪ አሊ አክባር ቬላየቴ አስታወቁ። በሙስና ቅሌት ሰበብ ችግር የገጠማቸው የሩሜኒያ ጠቅላይ ሚኒስትር ቪክቶር ፖንታ የህዝቡን ቁጣ ችላ ሊሉት እንደማይችሉ በማመልከት ዛሬ ስልጣናቸውን መልቀቃቸውን አስታወቁ። በደቡብ ሱዳን አንድ የጭነት ማመላለሻ አይሮፕላን በተከሰከሰበት አደጋ ቢያንስ 25 ሰዎች ሕይወታቸውን ማጣታቸው ተነገረ። የቀድሞው የዓለም አቀፍ አትሌቲክስ ፌዴሬሽን ፕሬዚደንት ሴኔጋላዊው ላሚን ዲያክ በሙስናና ሕገወጥ ገንዘብን ሕጋዊ በማድረግ ተጠርጥረው ባለፈው ሰኞ ክስ እንደተመሰረተባቸው የፈረንሳይ መገናኛ ብዙኃን አስታወቁ። ዜናው እዚህ ላይ አበቃ።